ኢብራሂም፣ መላው ዓለም ትኩረት የሰጠው የፊፋ ፕሬዚዳንት ምርጫ እየተካሄደ ነው። አንደኛው ዙር ምርጫ ተጠናቋል። ከተከታተልከው የምርጫው አካሄድ ማን ለፕሬዝዳንትነት የሚያሸንፍ ወይንም የሚመረጥ ይመስላል? ሁለት መቶ ዘጠኝ የፊፋ አባላት ሀገራት አሉ። በዚህ ውድድር ላይ ሁለት መቶ ሰባቱ ድምፅ ይሰጣሉ። ኩዌትና ኢንዶኔዥያ ስለታገዱ ሁለት መቶ ሰባት ሀገራት ድምፅ ይሰጣሉ። ከሁለት መቶ ሰባት ሀገራት መቶ ሰላሳ ሰባት ድምፅን ማግኘት አለብን፣ ፕሬዝደንት ለመሆን። ስለዚህ በመጀመሪያው ዙር ምርጫ መቶ ሰላሳ ሰባት ድምፅ ያገኘ ተወዳዳሪ የለም፣ ስለዚህ አሸናፊ የለም። ሀምሳ ሲደመር አንድ ድምፅ ያገኘ ያልፋል። ነገ መቶ አራት ድምፅ ያገኘ ያልፋል። እንደኔ እምነት አሁንም ፉክክሩ እየተደረገ ያለው በሁለት ተወዳዳሪዎች መካከል ነው። በሼህ ሰልማን ቢን ኢብራሂም እና በጂያን ኢንፋኒቶ መካከል ነው ውድድሩ እየተደረገ ያለው። እንደኔ እምነት አሁንም ውድድሩን ሼህ ሰልማን ቢን ኢብራሂም አልሐሊፋ የኤስያ እግር ኳስ አስተዳዳሪ ወይም ደግሞ የባህሬን እግር ኳስ ፌዴሬሽን ፕሬዝዳንት የሆኑት ሰው ይመረጣሉ ብዬ ይጠብቃሉ። የሚመረጠው አዲሱ የፊፋ ፕሬዝደንት ኃላፊነት ከባድ እንደሚሆን ነው የሚጠበቀው። አዲሱ ፕሬዝዳንት የሚረከበው ፊፋ በፋይናንስና በሙስና ችግሮች የተዘፈቀ ነውና። አዲሱ ፕሬዝደንት ከፊታቸው የሚገጥሟቸው ፈተናዎች ምን ይሆናሉ ተብሎ ነው የሚጠበቀው። ሁለቱ ፕሬዝደንቶችን ወይም ሁለቱ ተፎካካሪዎችን እናስቀምጥ። በዛሬው ምርጫ ላይ ጂያኒ ኢንፋኒቶ እየመሩ ነው፣ በሶስት ድምፅ ይመራሉ። ቅድም ሊመረጡ ይችላሉ ያልኳቸውን ሼህ ሳልማን ቢን ኢብራሂም አልሀሊፋን እየመሩ ነው እና አዲሱ ፕሬዝደንት ከነኚህ ከሁለቱ አንዱ ፕሬዝደንት መሆኑ አይቀርም ብዬ ስለምጠብቅ አዲሱ ፕሬዝደንት ዋነኛ ፈተናው በፊፋ ማሻሻያ ያደርጋል አያደርግም ነው ሁሉም የእግር ኳስ ማህበራት ማለት ይቻላል ሁሉም በተለይ ታላላቆቹ የእግር ኳስ ማህበራት የሚጠብቁት ማሻሻያ ያደርጋል አያደርግም ነው። ምን ማሻሻያ ነው? የመጀመሪያው የፊፋ ፕሬዚደንት ራሱ አሁን የሚመረጠው ፕሬዚደንት ራሱ በቢሮ የሚቆይበትን ጊዜ ሪስትሪክት ያደርገዋል ወይ? እስከ ዛሬ አልነበረም። አንድ ፕሬዚዳንት እስከ ፈለገው ተርም ነበር የሚመረጠው። አሁን ግን አዲሱ ፕሬዚዳንት ይህን ሪስትሪክት ያደርጋል። ይሄ ፈተና ነው። ሁሉም እግር ኳስ ማህበራት አንድ ፕሬዚዳንት ከአስራ ሁለት ዓመት የበለጠ ፊፋን እንዳያስተዳድር ይፈልጋሉ ይሄ ትልቁ ፈተናው ይሄንን ያደርጋል ወይ ነው። ሁለተኛው ይሄ የፆታ ተዋጽኦ ጀንደር ዳይቨርሲቲ እሱ በፊፋ ውስጥ ሊመጣ ይችላል ወይ ነው። አሁን የሴቶች ተሳትፎ በጣም በጣም ዝቅተኛ ነው በፊፋ እና ጀንደር ዳይቨርሲቲ በፊፋ ይኖራል ወይ ነው። ሶስተኛው ይሄ ቼክ ኤንድ ባላንስ ቁጥጥር ስርዓቱ በፊፋ የቁጥጥር ስርዓት በተለይ ብላተር ያስረከቡት ፊፋ በተለይ ከገንዘብ ጋር በተያያዘ በጣም ዝርክርክ ነበር እና አሁን ቼክ ኢንድ ባላንስ ቁጥጥር ይኖራል ወይ ነው። አራተኛው የሚቀየሩ አሁን ኤግዜኪቲቭ ኮሚቴው ለምን በፊፋ ካውንስል በሚል ሰፋ ባለ በርካታ የእግር ኳስ ማህበር ፕሬዚደንቶች በሚካተቱበት የፊፋ ካውንስል አይተካም ነው። ከሁሉም ከሁሉም ግን ዋና ጸሐፊው የፊፋ ዋና ጸሐፊ የዚህ የገንዘብ ጉዳዮችንና የስራ ጉዳዮችን ሙሉ በሙሉ ይመራል ወይ ነው። እነኝን ማሻሻያ ማድረግ ይችላል። ይሄ ነው ፈተና። አሁን የሚመጣው ፕሬዚደንት ጂያኒ ኢንፊኒቶ ይምጣ ሼክ ሰልማን ቢን ኢብራሂም አል ሀሊፋ የሚምጡ ዋነኛው ፈተናቸው ይሄን ማሻሻያ ያደርጋሉ ወይ ነው። ጠዋት በተደረገው ምርጫ በነገራችን ላይ ሰማኒያ ዘጠኝ ፐርሰንቱ ማሻሻያን እንደሚደግፉ ድምፅ ሰጥተዋል። የስፖርት ጋዜጠኛ ኢብራሂም ሻፊ አመሰግናለሁ።